እግዚአብሔር አምላካችንን እናመሰግናለን። ዛሬ ደግሞ ሉቃስ ወንጌል ምዕራፍ አንድ ላይ አጼ እንዳለው ከቁጥር 26 እስከ 38 37 ነው የሚለው እዚህ እንትኑ ላይ 38 ድረስ ነው እና እስከ 38 ያለውን ክፍል ነው የምንመለከተው። እንደዚህ የሚል ርዕስ ሰጥቼዋለሁ። የመልአኩ የገብርኤል መልእክትና የማርያም መልስ የጌታን ልደት በዓለም አቀፍ ደረጃ አሁን እየተነገረ ነው ያለው። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዷል እና ይሄ ጊዜ የጌታን ልደት የምናስብበት ጊዜ ነው እና የጌታ ስም በዓለም አቀፍ ደረጃ በክርስትና እምነት መሰረት ይነሳል እና በተለይ የሚነሳው ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ የክርስቲያኖች አምላክ መሲህ መገለጡን የሚያበስር ዜና ነው የሚነገረው። ይሄ ብዙ በዚህ በዌስተርኑ ዓለም ውስጥ በሌላኛውም ዓለም ሰዎች ለቢዝነስ ያውሉታል እንጂ በትክክለኛ መንፈሳዊ መልኩ መታሰብ ያለበት ጊዜ ነው እና ይህንን ጊዜ እየቀረበ ባለበት ጊዜ በተከታታይ ከዚህ ጋር የተያያዙ ነገሮችን ላካፍላችሁ እሞክራለሁ። ምክንያቱም እምነታችን የተመሰረተው በዚህ በጌታ በኢየሱስ የሰዎችን ስጋ ለብሶ መወለድ ነውና፣ ዛሬ የምንመለከተው ሉቃስ ወንጌል ታዲያ ከቁጥር 26 ጀምሮ ምዕራፍ 1 እስከ 38 ድረስ ባለው ክፍል ማርያም ያልጠበቀችው መልእክት እንዳጋጠማት መልአኩ ገብርኤል መጥቶ ባለችበት ቦታ እንደዚህ አይነት መልእክትና ሰላምታ ይዞላት መጣ። ይሄ በዓለም ታሪክ ውስጥ ከዛ በፊት ያልሆነ ከዛም በኋላ ያልሆነ ክስተትና ሁኔታ ነው እና አንዳንድ መጽሐፍ ቅዱሳዊ ነገሮችን ስታስቡ ብዙ ነገሮች በዓለም ታሪክ ውስጥ ያልሆኑ ከዛ በፊት ያልሆኑ ከዛም በኋላ ያልሆኑ ነገሮችን ታያላችሁ እና ከነዚህ ነገሮች አንዱ ማርያምና መልአኩ ያደረጉት ንግግርና በማርያም ህይወት ውስጥ ሊገለጥ እግዚአብሔር የፈቀደው ነገር ነው እና በዚች ቀን እግዚአብሔር በዓለም ውስጥ ከአዳምና ህዋን ጀምሮ ያቀደውን እቅድ ሊፈጽም አንድ እርምጃ የወሰደበት ጊዜ ነው እና ያ ቃል ኪዳን እውን የሚሆንበት ጊዜ ነው እና ይህንን ነገር ነው ዛሬ የምንመለከተው። እና ማርያም በእርግጥ የተነገራን ነገር ዋጋ የሚያስከፍል ነገር ነው። ዝም ብሎ ቀላል ነገር አይደለም። ልጅ ትወልጃለሽ፣ በቃ ምንም ችግር የለም አይነት ሁኔታ ውስጥ አይደለም የነበረችው። ዋጋ የሚያስከፍል ነገር ነው። ግን የእግዚአብሔር መልእክት በእምነት ተቀብላ በእግዚአብሔር ፊት ስትጸና ነው የምንመለከተው። ለዚህ ነው የመልአኩ መልእክትና የማርያም መልስ የሚል ርዕስ የሰጠሁት። ስለዚህ በስላይዶቼ ላይ አንድ ሁለት ሶስት እያልኩኝ ይሄዳለሁ። የመጀመሪያው የመልአኩ መልእክት መግቢያ ነው። እንደምታዩት ቁጥር 26 ላይ እንደዚህ ነው የሚለው በስድስተኛው ቀን በስድስተኛውም ወር ማለት ይሄ ስድስተኛ ወር መጥምቁ ዮሐንስ የተጸነሰበት ወር ስድስተኛ ወር ነው። መጽሐፍ ቅዱስ በሚገርም መንገድ ሎጂካዊ ነው። ነገሮችን በሙሉ በቅደም ተከተል ነው የሚያቀርበው። የሌሎች የሃይማኖት መጽሐፎች እንደዚህ አይደሉም። እና በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበረ ብሎ አጠቃላይ መግቢያ ይነግረንና ይሄ ሀሳብ አሁን መልአኩ ሊናገር ያለው ሀሳብ በእግዚአብሔር ዘንድ የነበረ ነው። ከዚህ በፊት ከስድስት ወር በፊት መልአኩ ለዘካርያስ፣ ለኤልሳቤጥ ባል ለዘካርያስ፣ ለዮሐንስ አባት መልእክት ተናግሯል። እዚህ ጋር ደግሞ አሁን ልክ በስድስተኛ ወር በእግዚአብሔር ተልእኮ ወደ ማርያም እንደመጣ ነው የምናየው። እና መልአኩ መጣ። ይሄ መግቢያውን ይናገርና ቁጥር 28 ላይ መልአኩም ለድንግሊቱ ያለውን ነገር እንመለከታለን። መልአኩም ወደ እሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ብሎ ተናገራት እና በጣም የሚገርም መልእክት ነው ጥቂት ነገሮች ስለዚህ መልእክት መናገር እፈልጋለሁ። ማርያምን በመጀመሪያ ያላት ደስ ይበልሽ ነው ያላት፣ እና ጸጋ የሞላብሽ ነሽ። ይሄ የትርጉም ችግር አለው። ጸጋ ያገኘሽ ነሽ የሚል ሀሳብ ነው የግሪኩና የእንግሊዝኛው ያለው። ጸጋ ማለት በአማርኛ በግሪክ ሰዋስው፣ በእንግሊዝኛም ሰዋስው ምን የሚባል ነገር አለ አድራጊ አለ አንድን ነገር የሚያደርግ ተደራጊ የሚባል ነገር አለ ነገሩ የሚደረግበት ሰው ማርያም ጸጋ የተሰጣት ሴት ናት እንጂ ጸጋ ከራሷ ያወጣች ሴት አለመሆኗን ነው መጽሐፍ ቅዱስ የሚያሳየው ካቶሊኮችና ኦርቶዶክሶች ይህንን ቃል በተለየ መንገድ ነው የሚያዩት ምክንያቱም ማርያምን ከአምላክ እኩል ለማድረግ ስለሚያስቡ ጸጋ በራሷ ያላት አድርገው ነው የሚያቀርቡት። ይሄ እዚህም ጋር ያለው የትርጉም ችግር ይሄንን ነው የሚያሳየው። ብዙ ተርጓሚዎች ከየት አቅጣጫ እንደመጡ የሚያመለክት ነው። በእርግጥ የምንጭም ችግር አለበት። አሁን ወደዛ ውስጥ አልገባም። ግን ማርያም ጸጋ የተሰጣት ሴት እንደነበረች ነው መልአኩ ገብርኤል የሚናገረው እና ደስ ይበልሽ ጸጋ ተሰጥቶሻል አንቺ ጸጋ ያገኘሽ ሰው ነሽ። በኋላም ጸጋ አግኝተሻል ብሎ እንደገና ደግሞ ተናግሯል። እና ከዚህ ከዚህ ባሻገር ደግሞ ምን ብሎ ነግሯታል? አንቺ ከእግዚአብሔር የሚባለው ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል በመለየት እየተባረክሽ ነሽ ብሎ በጣም የተደራረበ ነገርን ሲነግራት ታያላችሁ። እና ማርያም በእርግጥ በዚህ ነገር ተደንቃለች፣ ደግሞም ደንግጣለች። ቁጥር 29 ላይ ያንን እናገራለሁ እና ይህ በአጠቃላይ የማርያምን አጠቃላይ ሁኔታ ነው የሚገልጠው። ማርያም ምን አይነት ሴት ነበረች? በእርግጥ ወጣት ናት። ምን አይነት ሴት ነበረች? ጸጋ የእግዚአብሔር ጸጋ የነበረባት ሴት ናት እና ደስ መሰኘት ያለባት ሴት ናት፣ ከዚህ ከጸጋው የተነሳ እና ደግሞ እግዚአብሔር ከሷ ጋር ነው። ሁልጊዜ ጊዜ እግዚአብሔር ከሰዎች ጋር ነው የሚለውን ነገር ስናስብና ስንነጋገር ወይም ደግሞ ስናውጥ ነጥን አንድ ነገር ሁሌ ወደ አይምሯችን መምጣት አለበት። ያ ምንድን ነው? የእግዚአብሔር ጸጋ በሰዎች ውስጥ ሲኖር ሰዎች የእግዚአብሔርን ጸጋ ሲቀበሉ የውጤቱ ምንድን ነው የሚሆነው? ሰዎች ከእግዚአብሔር ጋር ይሆናሉ፣ እግዚአብሔር ከነሱ ጋር ይሆናል። እና ከሴቶች መካከል የተለየች እንደሆነች ነው የሚናገረው። ከሴቶች መካከል የተባረክሽ ነሽ ማለት እንደ ሌሎች ሴቶች አይደለሽም። ሌሎች ሴቶች በዛም ዘመን በአሁኑም ዘመን ብዙ ጊዜ ጊዜያቸውን የሚያሳልፉት ስለ እግዚአብሔርና የእግዚአብሔርን ነገር በማሰብ አይደለም። የእግዚአብሔር ጸጋ ይነገራቸዋል፣ ይሰማሉ፣ ግን ብዙ ጊዜያቸውን ከእግዚአብሔር ጋር ለማሳለፍ የሚያስቡ ሴቶች በዓለም ላይ በጣም ጥቂቶች ናቸው። እና ከሴቶች በመለየት አንቺ የተባረክሽ ነሽ፣ የእግዚአብሔር በረከት አለብሽ፣ የእግዚአብሔር ሞገስ አለብሽ፣ የእግዚአብሔር ሙሉ ጸጋ አለብሽ የሚለውን ሀሳብ ነው ይሄ የሚያንጸባርቀው። እና እንደዚህ አይነት ሰው ነሽ በአጠቃላይ አንቺ ማርያም የሚለውን ነገር ተናገረ። ማርያም እዚህ ጋር በልቧ ያሰበችው ነገር አለ፣ በአንድ በቷ አላወጣችውም እና መጽሐፍ ቅዱስ ይህንን አይልም። ቁጥር 29 እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እኔ ትንሽ ሳቅ ብያለሁ በደንብ ሳጠናው ይህንን ሀሳብ እና ማርያም አይተዋለች፣ መልአኩን በአይኗ አይተዋለች እና ከዛ ቃሉ እንደዚህ ነው የሚለው። ባየችው ጊዜ ከንግግሩ ደነገጠች። አየችው እና ንግግሩን ሰማች። በጣም የሚገርም ንግግር ነው እና ያን ጊዜ በአጠቃላይ ይሄ መለኮታዊ መገለጥ ነው። ሰው አይደለም፣ መልአክ ነው እና ያየችበት አስተያየት ግልጽ አልሆነልንም፣ ግን በአይኑ አይተዋለች ማርያም። እና በአይኗ ካየችው በኋላ እግዚአብሔር እንዲገለጥላት አድርጓል። እግዚአብሔርን ስለዚህ እናመሰግናለን። እግዚአብሔር ለሰዎች መልእክት በሚልክበት በሚሰጥበት ጊዜ ሰዎች በሚገባቸው መንገድ እንዲረዱትና እንዲያውቁት ያደርጋል። ብሉይ ኪዳንም ያደርግ ነበር። እዚህም አዲስ ኪዳንም ውስጥ ያደርጋል። እና ማርያም ይህንን ካየች በኋላ ሰላምታው የተለየ ነው በእስራኤል ባህል፣ በአይሁዳዊ ባህል አንድ ሰው ለአንድ ሰው ወይም ለሴትም ይሁን ለወንድ ሰላምታ ሲያቀርብ ሰላም ብሎ ነው የሚጀምረው። ሰላም ወይም ሀሎ እንደምንለው እኛ በጣም ደግሞ ኮመን ሎካል አይነት ሲሆን ሀይ ብቻ ብለው ሰዎች ይናገራሉ። እንደዚህ አይነት ሰላምታ አይደለም ያቀረበው ሰላምታ በጣም ለየት ያለ ነው እና ደንግጣ ይሄ እንዴት አይነት ሰላምታ ነው? እንደዚህ አይነት ሰላምታ ሰምቼ አላቅም። ወደ እሷ ገብቶ ደስ ይበልሽ ነው ያላት። በመጀመሪያ ጸጋ ያገኘሽ ሴት ነሽ፣ ጌታ ከአንቺ ጋራ ነው፣ ከሴቶች መካከል የተባረክሽ ነሽ ብቻ በመደራረብ እነዚህ መልእክቶች ነው ይናገር የነበረው እና ለአይምሯ ብዙ ነገሮች፣ ብዙ ትምህርቶች፣ ብዙ ነገሮች እንድታስብ ያደረጋት ይመስላል። ግን ደንግጣ ምን አይነት ሰላምታ ነው? ሰላም መባል ነበረብኝ መጀመሪያ ወይም ደግሞ ሀሎ ተብዬ ነው ነገሮች መቀጠል አለባቸው። ግን እሱ አደራርቦ አንዳንድ ነገሮችን ተናገረው። ኦፍ ኮርስ በህይወት ያሉ ነገሮችን ነው እየገለጠ ያለው እና የተለየ ሰላምታ ነው። የእግዚአብሔርን አላማ ጊዜ ሳያጠፋ በቀጥታ ወደ እግዚአብሔር መልእክት የገባ ሰላምታ ነው እና ይህንን ተደንቃ አሰላስለዋለች። የመጽሐፍ ቅዱስ አጻጻፍን ስትመለከቱ አንዳንድ ጊዜ በሰዎች በሀሳባቸው የሚያስቡትን ነገር መጽሐፍ ቅዱስ እንደዚህ አስበዋል ብሎ የእግዚአብሔር ቃል ቁጭ አድርጎ ያቀርብልናል እና እኔ አሁን በሁለተኛው ስላይድ ላይ የመልእክቱ ቀጣይ የመልእክቱ የመልአኩ ቀጣይ መልእክት ላይ ለመምጣት እፈልጋለሁ። ይሄ ከቁጥር 30 እስከ 34 ድረስ እስከ 33 ድረስ ያለው ነው። 34 ላይ ማርያም የተናገረችው ነገር አለ እና ቁጥር 30 እስከ 33 አብረን እንመልከተው። ይህ እንዴት ያለ ሰላምታ ነው? ብላ እያሰበች እያለች ደንግጣ፣ መልአኩ ቀጠለ። መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል እና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም አላት። ከቁጥር 30 እስከ 33 ድረስ ያለው ነገር በማርያም ውስጥ የሚሆነውን ነገር የገለጠ ነገር ነው። እንደምትመለከቱት ለማርያም ከሰላምታው ቀጥሎ መልአኩ ገብርኤል እየተናገራት ያለው በመጀመሪያ አትፍሪ ነው። ደንግጣለች። ይሄ ለፍርሃት የተጠቀሰ ቃል ነው። በእግዚአብሔር ፊት ጸጋ ስላገኘሽ መፍራት የለብሽም። አሁን እኔ ከእግዚአብሔር ዘንድ የመጣው መልአክ ነኝ፣ መልእክተኛ ነኝ እና መፍራት የለብሽም፣ ምክንያቱም በእግዚአብሔር ፊት ጸጋ አግኝተሻል። እግዚአብሔር በጸጋው በአንቺ ውስጥ ሊሰራ ያሰበው ያቀደው ነገር አለ። እኔ አሁንም ደግሜ ልናገር ወገኖች፣ እግዚአብሔር ከሰዎች ጋር አብሮ የሚሆነው በሰዎች ህይወት ውስጥ በረከትን የሚያፈሰው ለተለየ ዓላማና ለተለየ ስራ የሚያዘጋጃቸው በጸጋው አማካኝነት ነው። በእኛ ማንነትና ምንነት ላይ የተመሰረተ አይደለም። የእግዚአብሔር ስራ በማርያም ማንነትና ምንነት ላይ የተመሰረተ አይደለም። የእግዚአብሔር ስራ እግዚአብሔር በጸጋው ነው። ማርያምንም የመረጣት ልክ በዚህ ዘመን ያለንውን እኛንም እንደመረጠን እኛንም በጸጋ ነው የመረጠን። ማርያምንም በጸጋ ነው የመረጣት የተለየ ሰው ስለሆነች አይደለችም። አሁን ካቶሊኮችና ኦርቶዶክሶች ወደዛ ደረጃ ወደ ምን ብለው ይጠሯታል? ኮ ሚድ ሚድ ሚድሪክስ ናት ማለት እኩል ከእግዚአብሔር ጋር ከጌታ ከኢየሱስ ጋር አማላጅ ናት። እንዳውም የአምላክናት ስለሆነች እኛም ድሮ እማምላክ ብለን እንጠራ ነበረ። የአምላክ እናት ስለሆነች እራሷ የሆነ መለኮታዊነት አላት ብለው ነው የሚናገሩት። ይሄ ቶታሊ መጽሐፍ ቅዱስ አይደለም። ማርያም እንደ ማንኛውም ሰው ሰው ናት። መልአኩ የሚናገራት በእግዚአብሔር ፊት ጸጋ አግኝተሻል እና መፍራት የለብሽም እግዚአብሔር ለተለየ ዓላማ በጸጋው መርጦሻል ጸጋ ሰጥቶሻል ብሎ ነው እየተናገራለሁ። ይሄ ደህንነትን የምናገኝበት መንገድ ነው። ማርያምም በዚህ መንገድ ነው ደህንነትን ያገኘችው። እና ይህን ከተናገረ በኋላ ይሄ በመጀመሪያ ቀድሞ መነገር ነበረበት። ምንድን ነው ምክንያቱ መሰላችሁ? ማርያም እንደ ማንኛውም ሰው እኔ በእግዚአብሔር እንደዚህ ዋጋ ተሰጥቼ ትልቅ ቦታ የተሰጠኝ ከሆነ እኔ ልዩ ሰው ነኝ ብላ እንዳታስብ ነው። ጸጋ ነው ያገኘሽው በጸጋ ነው የተመረጥሽው፣ በጸጋ ነው ወደዚህ ሁኔታ የመጣሽው የሚለውን ነገር መናገር በጣም አስፈላጊ እንደነበረ ማሰብ እንችላለን። ከዛ ቀጥሎ ወደ ዋና መልእክት ውስጥ ሲገባ ታያላችሁ። አትፍሪ ካለ በኋላ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል የልዑል ልጅም ይባላል። ቅድም መዝሙረ ዳዊት መዝሙር ሁለትን አፄ ሲያነብልን ዓላማ ነበረኝ መዝሙር ሁለትን ለማንበብ ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ ነው ተብሎ የሚታወቀው እና መዝሙረ ዳዊት ላይ ብዙ ሰዎች ይሄንን መዝሙር ለማሰብ አይፈልጉም። በተለይ ዓለማውያን የእግዚአብሔር እና የጌታ ኢየሱስ ክርስቶስ ጠላቶች እንዴት ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደተባለ የሐሰት አስተማሪዎችም አይገባቸውም። ግን መጽሐፍ ቅዱስ ላይ ገና ሰማይና ምድር ከመፈጠሩ በፊት እግዚአብሔር ለጌታ ኢየሱስ የተናገረውን ነገር ነው የሚናገረው። መዝሙር ሁለት ተመልከቱ። አሕዛብ ለምን ያጉረመርማሉ? ወገኖች ለምን ክፋት ከንቱን ይናገራሉ? ብሎ በጌታ በኢየሱስ ክርስቶስ ላይ በመሲሁ ላይ የተናገሩትን ነገር ይናገርና ቁጥር ሰባት ላይ ሲመጣ ትእዛዙን እናገራለሁ ብሎ እግዚአብሔር አለኝ። አሁን ጌታ ኢየሱስ ነው የሚናገረው አንተ ልጄ ነህ፣ እኔ ዛሬ ወለድኩህ ብሎ ነው የሚናገረው። እግዚአብሔር ጌታ ኢየሱስ ክርስቶስን ገና ሰማይና ምድር ከመፈጠራቸው በፊት አብሮት ያለውን። አሁን ዮሐንስ ወንጌል ምዕራፍ አንድን አስታውሱ። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ። ይሄ ቃል በመጀመሪያ የነበረው እግዚአብሔር ጋር የነበረው ራሱ እግዚአብሔር ነው ይላል እና አሁን አብና ወልድን ነው የሚያሳየው። አብና ወልድ አብረው በነበሩበት ጊዜ በእግዚአብሔር ምክር ውስጥ እግዚአብሔር አብ ጌታ ኢየሱስ ክርስቶስን አንተ ልጄ ነህ የሚል መግለጫ በሁለቱም ፈቃድ እንደተናገረ ነው መጽሐፍ ቅዱሳችን የሚናገረው እና ወልድ የእግዚአብሔር ልጅ የሚለውን ማዕረግ ያገኘው ከዛ የተነሳ ነው። ለዚህ ነው ለዳዊት ለማርያም ሲናገር ማርያም፣ በእርግጥ ይሄንን ክፍል ታውቋለች። እሱ የምትወልጂው ልጅ ታላቅ ይሆናል የልዑል ልጅም ይባላል ብሎ ነው የነገራት። የልዑል ልጅ ነው የሚባለው የማን ልጅ? የእግዚአብሔር ልጅ፣ የሁሉን ገዢ፣ በሁሉ ላይ ስልጣን ያለው የሱ ልጅ ነው ተብሎ ነው የሚታወቀው እና ከዛ ቀጥሎ በያዕቆብ ቤት ላይ ይነግሳል፣ ለግዛቱም ፍጻሜ መጨረሻ የለውም ለመንግስቱ ብሎ ነው የነገራት። እነዚህን ሁሉ ነገሮች ስሰማ ማርያም የምታስባቸው ነገሮች አሉ በያዕቆብ ቤት ላይ ለዘላለም ይነግሳል። ለመንግስቱ መጨረሻ የለውም። እነዚህ በሙሉ በብሉይ ኪዳን የተነገሩ ቃሎች ናቸው። እና በያዕቆብ ቤት ላይ ለዘላለም ይነግሳል። ያዕቆብ የቃል ኪዳን ስም ነው። በእግዚአብሔርና በህዝቡ መካከል ያለ የቃል ኪዳን ምልክት፣ የቃል ኪዳን ህዝብነት ስም ነው። ስለዚህ በቃል ኪዳን ህዝብ ላይ በአማኞች ሁሉ ላይ ጌታ ኢየሱስ ክርስቶስ ንጉስ እንደሆነ፣ እንደሚነግስ እና ደግሞ ለመንግስቱ መጨረሻ እንደሌለው እሱ የዳዊት ልጅ እንደሆነ የዳዊትን የአባቱን መንግስት እግዚአብሔር እንደሚሰጠው በዳዊት ዙፋን ላይ እንደሚቀመጥ እነዚህ በሙሉ የትንቢት ፍጻሜዎች እንደሆኑ ማርያም በደንብ ታውቃለች እና ሰምታለች። ግን አንድ ጥያቄ በማርያም አይምሮ ውስጥ ይመላለሳል። አሁን ቁጥር 34 ላይ ነው። ይህንን ጥያቄ በተመለከተ የምመጣው ማርያም ምን አለች? ቁጥር 34ን ስትመለከቱ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል? ይሄ በእርግጥ አስደናቂ ነገር ነው። ይሄ የምትነግረኝ በሙሉ በመጽሐፍ ቅዱስ ውስጥ፣ በእስራኤል ታሪክ ውስጥ በትንቢት የተቀመጠ ነገር ነው። እስራኤላውያን በሙሉ የሚጠብቁት የተስፋ ቃል ኪዳን ፍጻሜ ነው እና እኔ ደግሞ ወንድ አላውቅም ገና ወጣት ሴት ነኝ ይህ እንዴት ይሆንልኛል ብላ ነው እየተናገረችው እና ይህንን ንግግር እዚ ጋ ያለውን የማርያም ንግግር ብዙ የእግዚአብሔር ሰዎች የሚያስተያዩት ዘካሪያስ መልአኩ ገብርኤል ጋራ ሲነጋገር ከተነጋገረው ንግግር ጋር ነው። ዘካሪያስ እዚ ምዕራፍ አንድ ላይ ከቁጥር አንድ ጀምሮ ባለው ክፍል በቤተ መቅደስ ውስጥ እያጠነ ያለ ካህን ነው የካህናት እጣ ደርሶት እያጠነ ያለ መልአኩ ተገልጦ ዘካሪያስ ሆይ በሚስትህ በስተርጅናዋ እና አንተም ወንድ ልጅ ትወልዳላችሁ፣ ስሙን ዮሐንስ ትለዋለህ እና ይሄ የእግዚአብሔር ቃል ነው እኔ መልአኩ ገብርኤል ነኝ ብሎ ሲናገር ይህንም በምን አውቃለሁ ነው ያለው። ምልክት ነው የጠየቀው። ማርያም ግን እንዴት ነው የሚሆነው እንደሚሆን አምናለሁ ግን እንዴት ነው የሚሆነው? እኔ ደግሞ ልጃገረድ ነኝ፣ ድንግል ነኝ። ምንድን ነው የሚሆነው ነገር? እንዴት ነው የሚሆነው? የሁለቱ ጥያቄ በጣም የተለያየ ነው። ይሄኛው የእምነት ጥያቄ ነው፣ ያኛው ያለማመን ጥያቄ ነው። መልአኩ ገብርኤል የተናገረው እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ የነገርኩን ቃል ስላላመንክ ልጁ እስከሚወለድ ድረስ ዲዳ ትሆናለህ ያለበት ምክንያት ያለማመን መልስ ስለነበረው ነው። ግን ማርያም የእምነት መልስ ነው የመለሰችው። እንዴት ነው ሊሆን የሚችለው ምክንያቱም እኔ ድንግል ነኝ ብላ ነው የተናገረችው። እና መልአኩ ቀጥሎ ቁጥር 35 ላይ እንደዚህ ብሎ ነው የነገራት፣ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እንደገና ተመልክቱ የልዑል ልጅ ይባላል። እንደገና እዚህ ጋ የእግዚአብሔር ልጅ ይባላል ብሎ መልሶ ተናገራት እና በዚህ ንግግር ውስጥ መልአኩ ገብርኤል እየተናገራት ያለው ይህ በአንቺ ድንግል መሆን ላይ የሚገደብ የሚወሰን ነገር አይደለም እና የእግዚአብሔር መንፈስ ባንቺ ላይ መጥቶ በመንፈስ ቅዱስ ኃይል አማካኝነት እግዚአብሔር በአስደናቂ መለኮታዊ ተአምራዊ ስራው እንድትጸንሺ ያደርጋል እና ይሄ የእግዚአብሔር ስራ ነው። ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ይሄ የሚለው በጣም ቴዎሎጂካል ቋንቋ ነው። ባንቺ እና በሚወለደው ልጅ መካከል የሰው ኃጢአት እንዳያልፍ እግዚአብሔር እዛ ጋ ይከልላል። የኃጢአት ዘር ወደሱ፣ ወደ ልጁ እንዳያልፍ የሚለውን አስደናቂ መለኮታዊ እውነት ነው የሚናገረው። ያንን ወደ ማብራራት አልሄድም፣ ግን በጣም አስገራሚ እውነት ነው። ስለዚህ ይሄ ነው የሚሆነው፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ ተአምራዊ ነገር ይከናወናል እና ይሄ ይደረጋል እና የሚወለደው ልጅ የሰው ልጅ አይደለም። የማን ልጅ ነው የሚባለው? የእግዚአብሔር ልጅ ነው የሚባለው የሚለውን ነገር ነገራት። ቀጥሎ ምን ይነግራታል? ምሳሌ እና ማስረጃ ይነግራታል። ማስረጃው ምንድን ነው መሰላችሁ? ቁጥር 36 ላይ ነው። እነሆ ዘመድ ሼልሳቤት እሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ልክ ምዕራፍ አንድ ከቁጥር አንድ ጀምሮ የዘካርያስን ታሪክ ያስታውሳታል። ዘመድሽን ኤልሳቤጥን ታቂያታለሽ አይደል? እሷ አሮጊት ናት። ማንም ሰው ኤልሳቤት ትወልዳለች ብሎ የሚገምት የሚያስብ የለም። እና ኤልሳቤጥም በተአምር፣ በእግዚአብሔር ተአምር ጸንሳለች፣ ወንድ ልጅ ጸንሳለች። ለእሷ መካን ትባል ለነበረችው አሁን ስድስተኛ ወር ሆኗል። እና ተመልከች ማርያም፣ እግዚአብሔር አስደናቂ ነገርን በአንቺም ውስጥ ይሰራል። በአሮጊቷ ውስጥ ሰርቷል፣ በአንቺም በወጣቷ ደግሞ ይሰራል። ይሄ ከእግዚአብሔር ዘንድ የሆነ የተቆረጠ ነገር ነው ብሎ ነው የሚነግራት። አሁን ቀጥሎ ማረጋገጫ ይነግራታል። ማረጋገጫው ምንድን ነው? ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም ብሎ ነገራት። ለእግዚአብሔር የሚሳነው ነገር የለም። የአንቺ ድንግልነት እግዚአብሔር በውስጥሽ ሕፃን ተጸንሶ የእግዚአብሔር ልጅ የሚባለው እንዳይወለድ ማገጃ፣ መከለያ ሊሆን አይችልም። ይሄ ለሰዎች አይምሮ ልክ ነው ጥሩ አርጊመንት ሊመስል ይችላል። በእግዚአብሔር ፊት ግን አይደለም። እግዚአብሔር ፈጣሪ ነው። የፈለገውን ነገር ማድረግ እንደ እቅዱና እንደ ፈቃዱ ያደርጋል የሚለውን ሀሳብ ነው የሚያሰርጸው። እየተከተላችሁኝ ነው ብዬ አስባለሁኝ። እና ይሄ አጠቃላይ ለማርያም የመጣ መልእክት ነው እና ግን እዚህ ጋር ከድንግል ልጅ መወለዱ ከድንግል ልጅ ይወለዳል ተብሎ ለድንግል ማርያም ማብሰሩ እግዚአብሔር እና መንፈስ ቅዱስ በእሷ ላይ መጥቶ ጸልሏት፣ ቅድም እንደተናገርኩት የእግዚአብሔር ልጅ የሚባለው ከሷ ከድንግል መወለዱ ለምን አስፈለገ የሚል ጥያቄ መጠየቅ አለብን እና የሚቀጥለው ነጥቤ ይህንን ነገር ነው የሚያሳየው። እና ይህንን መረዳት በጣም በጣም በጣም ለክርስቲያኖች አስፈላጊ ነው። ከድንግል መወለዱ የእግዚአብሔር ልጅ ወይም ጌታችን ኢየሱስ ክርስቶስ ለምን አስፈለገ? ይህንን ሀሳብ ሳነሳ ሶስት ዋና ዋና ነጥቦችን በዚህ ንዑስ ርዕስ ስር ለማስቀመጥ እፈልጋለሁ። እንግዲህ ቅድም እንደተናገርኩት መልአኩ ምንድን ነው ያለው ቁጥር 35 እና 36 ላይ መንፈስ ቅዱስ በአንቺ ላይ ይመጣል። አንቺ ድንግል ነሽ። መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይል የእግዚአብሔር ኃይል ይጸልልሻል እና ከአንቺ የሚወለደው የእግዚአብሔር ልጅ ይባላል ብሎ ተናገረ። አዎ ድንግል እንደሆንሽ ትወልጃለሽ። ግን ለምን ለምን በተለመደው መልክ የወንድና የሴት ግንኙነት አማካኝነት ለምን ልጅ አይወለድም? ይሄ በጣም አስፈላጊ መሰረታዊ የክርስትና እውነት ነው። በነገራችን ላይ በዚህ በአሜሪካ ውስጥ በ1960ዎቹ አካባቢ የሊበራል ቲዎሎጂ የሚባል ቲዎሎጂ በጣም ተስፋፍቶ ነበር፣ አሁንም አለ። እና የሊበራል ቲዎሎጂ ተስፋፍቶ የመጀመሪያ ታርጌት አድርገው ይናገሩበት የነበረው ንግግር አንዱ ጌታ ኢየሱስ ክርስቶስ ከድንግል አልተወለደም የሚለው ነው። እና አሁን ፈንዳሜንታል የሚባሉት ባፕቲስቶች ይሄንን ተቃውሞ ነው የሚናገሩት። እና አንዱ የመጀመሪያ የፈንዳሜንታል ባፕቲስቶች እምነት ጌታ ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው የሚል ጭብጥ ላይ የተመሰረተ ነው። እና ድንግል ሆና ማርያም ጌታ ኢየሱስ መወለዱ በጣም አስፈላጊ ነው። ምክንያቱም ሶስት ምክንያቶች አሉኝ። አንደኛ በአዳም በደል ውስጥ ጌታ ኢየሱስ ክርስቶስ እንዳይገኝ ብቸኛው መንገድ ይሄ ብቻ ነበረ። እኛ ሁላችንም ከአዳምና ከሔዋን ዘር ነው የመጣ ነው። እኛ ሁላችንም የአዳምና የሔዋን ዘር የኃጢአት ውድቀት ውስጥ ነው ያለ ነው። እኛ በአዳምና በሔዋን ውስጥ የወደቅን ሰዎች ነን። ኃጢአተኞች ነን። ኃጢአት የምንሰራው ኃጢአተኞች ስለሆን ነው። በተፈጥሯችን ኃጢአተኞች ነን። በተፈጥሯችን እኛ የተወለድነው በእርግማን ነው። ልክ ከእናታችን ማህፀን ተወልደን ወደ ምድር ስንወጣ ጀምሮ እኛ ኃጢአተኞች ነን። ለዚህ ነው ሮሜ ምዕራፍ አምስት ቁጥር 12፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ብሎ ይናገራል እና በአንዱ ሰው ምክንያት ኃጢአት ለሰው ሁሉ መጣ። ስለዚህ አዳም እኛን ወክሎ የሰው ልጅ ዘር ራስ ሆኖ አዳም በመውደቁ እኛ ሁላችንም በአዳም ውስጥ የወደቅን ሆነናል። ለዚህ ነው ከህፃንነት ጀምሮ ልጆች ኃጢአት ሲሰሩ የምንመለከተው። በጣም የሚገርም የሚገርም የኃጢአት ነገር ከህፃናት ጀምሮ መመልከት እንችላለን። እና ይሄ የኃጢአት ዘር በእኛ ውስጥ ያለው ዘር በክርስቶስ ኢየሱስ ውስጥ ቢሆን ኖሮ ጌታ ኢየሱስ ክርስቶስ ፍጹም አዳኝ ሊሆን አይችልም ነበር። ሀሳቤ ግልጥ ነው። ስለዚህ የጌታ የኢየሱስ ክርስቶስ ከድንግል የመወለዱን እቅድና ጥበብ እግዚአብሔር ወደ ምድር ሲያመጣ ጌታ ኢየሱስ ክርስቶስ በአዳም በደል ውስጥ እንዳይገኝ ለማድረግ ባቀደው እቅድ መሰረት ነው። ሁለተኛው ነጥቤ በአዳም የኃጢአት ብከላ ውስጥ የተበከለ ሆኖ እንዳይገኝ ነው። ይህንንም በጣም በደንብ እንድታስተውሉልኝ እፈልጋለሁ። እንግዲህ እኛ በአዳም ኃጢአት ውስጥ ወድቀናል። ግን በአዳም ኃጢአት ውስጥ መውደቅ ብቻ አይደለም። በአዳም ኃጢአት አማካኝነት እኛ ጠቅላላ ሁለመናችን በኃጢአት የተበከለ ነው ማለት አዳም በወደቀበት ጊዜ ነፍሱ፣ መንፈሱ፣ ስጋው፣ ምኞቱ፣ ሀሳቡ፣ ፍላጎቱ በሙሉ በኃጢአት ኮራፕትድ ሆኖ ነው የተገኘው። የሰው ልጅ በሙሉ እንደዚህ ነው። እኛ ከአዳምና ከሔዋን የተወለድን በሙሉ ነፍሳችን፣ መንፈሳችን፣ ሀሳባችን፣ ምኞታችን፣ ፍላጎታችን በሙሉ ኮራፕትድ ነው፣ በኃጢአት የተበከለ ነው። ስለዚህ ኃጢአትን የምናደርገው በኃጢአት የተበከለ ዘርና በኃጢአት የተበከለ ሕይወት ስላለን ነው እና ከዚህ የተነሳ ነው ልዩ ልዩ የመጽሐፍ ቅዱስ ሀሳቦችና መልእክቶች ይህንን ሀሳብ የሚናገሩት። ለምሳሌ ኢዮብ ምዕራፍ 14 ቁጥር 4 ላይ ብትመጡ ኢዮብ እንደዚህ ብሎ ተናግሯል። ከእርኩስ ነገር ንጹሕን ሊያወጣ ማን ይችላል? አንድ እንኳ የሚችል የለም። ከኛ ከሰው ልጆች መካከል ንጹሕ ሰውን ማውጣት ማንም ሰው አይችልም። ንጹህ ሰው ሆኖ ሰው ሊወለድ አይችልም ሁላችንም በኃጢአትና በአመፅ ኮራፕት ልሆነን ነው የምንወለደው እና ጌታ ኢየሱስ ክርስቶስ ግን ንጹህ ሆኖ እንዲወለድ ስለተፈለገ በሱ ንጽህና በኩል ብቻ መዳን ስለምንችል በኃጢአት ሳይበከል እንዲወለድ ስለተፈለገ ነው። ለዚህ ነው አሁን መልአኩ ገብርኤል ሲናገር መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የተለየ የእግዚአብሔር ልጅ ይባላል ብሎ መናገር ያስፈለገው። ሶስተኛው ነጥቤ ቅዱሳት መጽሐፍት በሱ ይፈጸሙ ዘንድ ነው። አሁን በደንብ እንድታስተውሉልኝ እፈልጋለሁ። ይሄንም ብያለሁ ሶስት መሰረታዊ ነጥቦችን ነው እዚህ ጋር የምናገረው። ጌታ ኢየሱስ ከድንግል መወለድ ለምን አስፈለገው? አንደኛ፣ በአዳም ኃጢአት ውስጥ እንዳይገኝ ነው። ሁለተኛ፣ በአዳም ኃጢአት እንዳይበከል ነው። ሶስተኛ፣ ቅዱሳት መጽሐፍት ስለሱ የተናገሩት ይፈጸሙና ይከናወኑ ዘንድ ነው። መጽሐፍ ቅዱስ ስለ ጌታ ኢየሱስ ክርስቶስ እጅግ በጣም ብዙ ነገሮችን ተናግሯል። ይሄንን የምንመለከተው ከዘፍጥረት ምዕራፍ ሶስት ጀምሮ ነው። ልክ አዳምና ሔዋን በወደቁበት ጊዜ እግዚአብሔር በኃጢአት በሰሩበት ቦታ ተገልጦ አነጋገራቸው። ከዛ ሞትን እንደሚሞቱ የሞት ፍርድ እንዳለባቸው፣ ከእግዚአብሔር በሕይወት እያሉ እንደተለዩ በተናገረበት ጊዜ ከሴቲቱ የሚወለደው ዘር የሰይጣንን ዘር እንደሚቀጠቅጥ እና በዛ አማካኝነት አዳምና ሔዋንና ዘራቸው በክርስቶስ ላይ ባለ እምነት ነፃ ሊወጡ እንደሚችሉ ጌታ እግዚአብሔር ተናገረ። ይህንን ከዚህ በፊት ነግሬያቸዋለሁ። የመጀመሪያው ወንጌል ተብሎ የሚታወቀው የመጽሐፍ ቅዱስ ትልቅ የተስፋ ብርሃን የፈነጠቀበት ጥቅስ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ከዛ በነቢዩ በኢሳያስ በኩል ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ ጌታ ኢየሱስ ከመወለዱ ከ700 ዓመት በፊት ይሄ ትንቢት ተነግሮ የሚወለደው ልጅ ደግሞ አማኑኤል ይባላል። እግዚአብሔር ከኛ ጋር። ጌታ ኢየሱስ ክርስቶስ አማኑኤል ነው። እግዚአብሔር ከኛ ጋር። ስለዚህ ልክ በዛ ትንቢት መሰረት ነው ማቴዎስ ወንጌል ምዕራፍ 1 ላይ ብትመጡ ማርያም ልክ እንደጸነሰች ዮሴፍ በጣም ኮንፊውዝድ ሆኖ ነበረ። እጮኛው ናት። እጮኛው ጸንሳ ተገኝታለች እና ሊተዋት በድብቅ ሊተዋት እያሰበ እያለ ቁጥር 19 ላይ መልአክ ተገልጦ እንደተናገረው እናያለን። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ጋብቻው እንዳይፈጸም ለማድረግ። እሱ ግን ይህንን ሲያስብ፣ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ፣ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅ ትወልዳለች፣ እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ብሎ መልአኩ ተናገረው። እንግዲህ የሶስተኛው ነጥቤ ቅዱሳን መጽሐፍት የተናገሩት በጌታ በኢየሱስ ክርስቶስ ከድንግል መወለድ ይፈጸም ዘንድ ነው እና ይህንን በልባችንና በህይወታችን በደንብ ተረድተን ይዘን መገኘት አለብን። ከድንግል መወለድ ለምን አስፈለገው? አንደኛ በአዳማ ኃጢአት ውስጥ እንዳይገኝ ነው ኃጢአተኛ እንዳይሆን። ሁለተኛ የአዳም የኃጢአት ብከላ ነፍሱን፣ መንፈሱን፣ ስጋውን፣ ምኞቱን፣ ሐሳቡን እንዳይበክለው፣ ኮራብትድ እንዳይሆን ነው። ሶስተኛ የእግዚአብሔር ቃል በቃሉ ላይ የተነገረው ይፈጸም ዘንድ ነው። አንዳንድ ሰዎች የማይጠቅሱት አንድ ጥቅስ እዚህ ጋር ለማስቀመጥ ሞክሬአለው። እዚህ ስላይዱ ላይ የለም። በነቢዩ በኤርሚያስ ትንቢተ ኤርምያስ 31 ቁጥር 22 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ የሚል ጥያቄ ጠይቅና እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሴት ወንድን ትከባለች። ይሄ ሴት ወንድን ትይዛለች የሚል የሂብሩ ትርጉም ነው ያለው። ስለ ጌታ ስለ ኢየሱስ ክርስቶስ መወለድ የሚናገር ቃል ነው እና ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደ እግዚአብሔር ይመስገን ግን አሁን ወደ መልእክቴ ማዕከላዊ ሐሳብ ልምጣ የማርያም የእምነት መልስ ማርያም እነዚህ ነገሮች በሙሉ ከተነገሩ በኋላ ምንድን ነው ያለችው ቁጥር 38 ላይ ነው ይሄ ያለው ማርያምም ቁጥር 38 ማንበብ አለብኝ ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ ብሎ ይናገራል። ማርያም እነዚህ ነገሮች በቅጽበት ውስጥ ምናልባት አምስት ስድስት ደቂቃ የፈጀ ንግግር አይመስለኝም። እንደምታዩት በጣም አጭር ነው። እኔ ባነበው በአንድ ደቂቃ ውስጥ ተነቦ የሚያልቅ ነው እና በነዚህ በአምስት በስድስት ደቂቃ ውስጥ በነበሩ ውይይቶች ውስጥ ማርያም ወደ እምነት መጣችና፣ ምንድን ነው ያለችው? እነሆ የጌታ ባሪያ እነሆኝ። ራሷን ነው የምትናገረው የጌታ ባሪያ እንደ ቃል ይሁንልኝ አለች። ይሄ ትልቅ ትልቅ የእምነት መልስ እንደሆነ ነው የምናየው። ቅድም አንድ ነገር ጠቅሻለሁ። ማርያምና ዘካርያስ የተናገሩት ነገር መልአኩ ሲናገር በጣም የተለያየ ነው። እሷ ይሄ ነገር በሙሉ እንደሚሆን አምናለሁ፣ ግን እንዴት ይሆናል? እኔ ድንግል ነኝ ነው ያለችው። ዘካሪያስ በምን አውቃለሁ ብሎ ነው የተናገረው። እና ሁለቱ የማመንና ያለማመን ልዩነቶች እንደሆኑ ነው ብዬ ገልጫለሁ። እና መልአኩን ያለችው እነሆኝ የጌታ ባሪያ ማለት እነሆ ይሄውና፣ አለሁኝ እኔ የጌታ ባሪያ ነኝ። እና እኔ የጌታ ባሪያ እራሴን ለዚህ ለተገለጠው ነገር አቀርባለሁ፣ እሰጣለሁ የሚል ሀሳብን ነው የተናገረችው የጌታ ባሪያ ብላ የተናገረችው ይሄ ቃሉ ምናልባት መልአኩን የሚጠቅስ ሊመስል ይችላል፣ ግን አይደለም። እነሆኝ ይሄውና ራሴን የጌታ ባሪያ አድርጌ አቀርባለሁና እንደ ቃልህ በእኔ በጌታ ባሪያ ውስጥ የእግዚአብሔር ቃል ይፈጸም ብላ ነው እራሷን የሰጠችውና ይሄ በጣም አስደናቂ የእምነት መልስ እንደሆነ ነው ማንም ሰው በጌታ ቃልና በጌታ መገለጥ የማያምን ከሆነ እንደዚህ አይነት ንግግር ሊናገር አይችልም። ራሴን እንሰጣለሁ፣ ቃልህ በሕይወቴ ይፈጸም እና ይህንን እውነት ነው ማርያም ተናግራ በእግዚአብሔር ፊት እና በመልአኩ ፊት የገለጠችው እና በእግዚአብሔር መገለጥ ላይ የነበራትን እምነት የሚያሳይ ነው። ቅድም የዘካሪያስንና የመልአኩን ንግግር ተናግሬያለሁ። ወደዛ እንደገና አልመለስም እና ይህንን እምነቷን ግን በቁጥር 45 ላይ የዘካሪያስ ሚስት ስድስት ወር የሆናት ከጸነሰች ስድስት ወር የሆናት ኤልሳቤጥ ይህንን እምነቷን ተናግራላታለች፣ ገልጻላታለች። ከቁጥር 43 ጀምሮ ላንብብላችሁ። ምናልባት ከቁጥር 39 ጀምሮ። ማርያም ኤልሳቤጥን ለመጎብኘት ሄደች። መልአኩ ልጅ ጸንሳለች ብሎ ነግሯታል። ኤልሳቤጥን ለመጎብኘት ሄደች። ዘመዷ ናት። ኤልሳቤጥ ጋር እንደደረሰች፣ ኤልሳቤጥ ልክ ማርያምን እንዳየቻት በማህጸኗ ውስጥ ዮሐንስ እንደዘለለ መንፈስ ቅዱስ ማህፀኗ ውስጥ እንዳለ እንደተሞላ የእግዚአብሔር ቃል ይናገራል። ከዛ በኋላ ቁጥር 43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ነው ኤልሳቤጥ የተናገረችው። አንቺ የማን እናት ነሽ? የጌታዬ እናት ነሽ። ለእኔ ልጅ የሰጠኝ ጌታዬ አንቺ የፀነስሽው ነው። በጣም አስደናቂ ንግግር ነው። እንደዛ ብላ ካለች በኋላ እነሆ የሰላምታሽ ድምፅ በጆሬ በመጣ ጊዜ ሰላም ገና ስትኝ በውስጤ ያለው ጽንስ በማህፀኔ ውስጥ በደስታ ዘሏል ብላ ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ብላ ተናገረቻት። የሚገርም ነው። ይቺ ኤልሳቤጥ ለማርያም የነገረቻት ከጌታ የተነገረልሽን ነገር በመላእኩ በገብርኤል በኩል አምነሻል የኔ ባል ባለማመኑ ምንም እንኳን እኔ ብፀንስ ዲዳ ነው የሆነው። አንቺ ግን አምነሻል እና ከጌታ የተነገረልሽን ነገር በማመንሽ አንቺ በእውነት ምንድነሽ ነች ያለቻት። ብጽህት ናት ማለት ምን ማለት ነው? ብሩክ ነሽ፣ የተባረክሽ ነሽ እና በጣም የሚደንቅ የእግዚአብሔር ጸጋ በሕይወትሽ ያለብሽ እግዚአብሔር እንድታምኚ በጣም አስደናቂ ስራ በመንፈሱ በውስጥሽ የሰራብሽ ሴት ነሽ የሚለውን ሐሳብ ነው የተናገረችው። በእርግጥ ማርያም በእምነት መልሷ ለተሰጣት ትልቅ ኃላፊነት ራሷን ሰጥታ ነበረ። ይህንን ለተሰጣት ኃላፊነት ራሷን መስጠቷ የሚለውን ስናገርበት አንዳንድ ነገሮችን ላሳስባችሁ እፈልጋለሁ። ማርያም በነበረችበት ባህል ውስጥ ድንግል ሆናችሁ ጸንሳችሁ ብትገኙ የሚመጣውን ውጤት ታውቀዋለች። ማርያም በጣም አደገኛ ነው። በተለያዩ መንገዶች አደገኛ ነው። በአጠቃላይ ስሟን የሚያስጠፋ ነው። ዘሯም የቤተሰቧን ባህሪ፣ ታማኝነት የሚያስጠፋ ነው። ታማኝነታቸውን፣ ስማቸውን የሚያስጠፋ ነው። የጀመረችውን እጮኝነት ከዮሴፍ ጋር ሊያስተጓጉል እንደሚችል የታወቀ ነው እና ከዚህ የተነሳ በዘዳግም 22 ቁጥር 23 እስከ 24 መሰረት ድንገት ፀንሳ የተገኘች ማንም ድንግል በእርግጥ ድንግል ፀንሳ አትገኝም። ያው ከአመንዝራ በመፈፀም ነው ሰዎች ፀንሰው የሚገኙት። ማንም ሴት ፀንሳ ብትገኝ ፍርዱ ምንድን ነው? ወታ በአደባባይ በድንጋይ ተወግራ መሞት ነው። እነዚህ ሁሉ ነገሮች በሀሳቧና በአይምሯ ውስጥ ሊመጣ የሚችለውን ነገር በማህበረሰቡ ዘንድ እያወቀች ነው። የጌታ ባሪያ ይሄው ራሴን እሰጣለሁ እንደ ቃል ይሁን ልኝ አለችው። እና ማርያም በዚህ ደረጃ በእምነት ከፍተኛ ሪስክ ነው የወሰደችው። ብዙ ሰዎች ይህንን አያስቡም። ስለዚህ በባህላዊ በሃይማኖታዊ ምክንያቶች ሊመጡ የሚችሉትን ሊጠበቅ የሚችለውን ነገር በሙሉ ከአሳፋሪ ውርደት ጀምሮ ማለት ነው እነዚህም በሙሉ እግዚአብሔር ያድነኛል ከነዚህ አይነት ነገሮች ብላ ሊያድነኝ አይችልም ብላ ሳትጠራጠር ከነዚህ ሁሉ ነገሮች ያድነኛል፣ ያወጣኛል፣ ይጠብቀኛል፣ ይጋረደኛል ብላ እግዚአብሔር ላዘዘው አስደናቂ ነገር ላቀደው እቅድ ራሷን ሰጠች እና እኔ ይህንን እምነቷን ሳስብ ይሄ እምነቷ በጮኛዋ በዮሴፍ ህይወትም ውስጥ ትልቅ ለውጥ እንዳመጣ ነው የማስበው። ዮሴፍና ማርያም ሲነጋገሩ አታዩ፣ ግን ማርያም ይህንን እምነት አምናለች። እነሆኝ የጌታ ባሪያ፣ ይሄው ራሴን ላንተ አሳልፌ ሰጥቻለሁ እና እንደ ቃል ይሁንልኝ ብላ በተናገረችበት ጊዜ ዮሴፍ ሌላ ነገር ነው ያስቤ የነበረው። ይቺ ሴት ጸንሳለች፣ ምንድን ነው የማደርገው? በድንጋይ ላስወግራት ከታኛለች ከሃዲናት ቃል ኪዳኗን አፍርሳለች ብዬ በድንጋይ ላስወግራት። ኖ ኖ ኖ በድንጋይ ከማስወግራት በስውር ብተዋት ይሻላል። ማህበረሰቡ ራሱ ባገኘበት ጊዜ የራሱን ፍርድ በራሷ መንገድ ይፈጽምባት፣ እኔ እጄን አላነሳባትም ብሎ ሊተዋት ሲያስብ ማቴዎስ ምዕራፍ አንድ ላይ የእግዚአብሔር መልአክ ተገለጠ፣ የዮሴፍ ህይወት ተለወጠ። ይገርማቸዋል የማርያም እምነት የዮሴፍ ህይወትን ራሱ እንዲለወጥ ያደረገ እምነት ነው። አሁን እኔ ይህንም በተመለከተ እኔ ለእናንተ የማስተላልፈው መልእክት አለኝ። እግዚአብሔር በህይወታችሁ ባቀደው ነገር የክርስቶስ ኢየሱስን እምነት አምናችሁ በመገኘት በኩል ህይወታችሁን ለጌታ ለኢየሱስ ሰታችሁ በጌታ እምነት ባለው እምነት ጸንታችሁ ብትቆሙ እግዚአብሔር ሊቃወሟችሁ፣ ሊያጠቋችሁ እና ሊያዋረዳችሁ የሚያስቡትን ሰዎች በሙሉ የመለወጥ የመንካት ሀሳባቸውን የማስቀየር ችሎታና ስልጣን አለው። እና እንደዚህ አይነት አምላክ እንደሆነ እንድናምንና እንድናስብ እግዚአብሔር አምላካችን ይፈልጋል። እና የእሷ እምነት በጮኛዋም ህይወት ውስጥ ሰርቶ የጮኛዋን አመለካከትና አስተሳሰብ አስቀይሮት ነበር እና የማርያም መልስ ለዚህ ነው ትኩረት መሰጠት ያለበት። እና እኔ በርዕሴ ላይ ምንድን ነው ያልኩት? የመልአኩ መልእክትና የማርያም መልስ ሁለቱ አብረው ነው በአንድ ላይ የሄዱት። የመልአኩ መልእክት ብቻ አይደለም ትኩረቱ እዚህ ጋር፣ የማርያምን መልስ ትኩረት እንዳለው እንድናስብ። የማርያም መልስ ግን የእምነት መልስ እንደሆነ እንድናስተውል ያስፈልጋል። ማርያም አስደናቂ እምነት ነበራት። የመጨረሻዬ ማጠቃለያ ነጥቤ የማርያም የእምነት ምስጋና የሚል ነው። ታሪኩ ይቀጥላል። ማርያም ኤልሳቤጥ ጋር ሄደች እና ኤልሳቤጥ የተናገረችውን ሰማች። እነዚህ መልአኩ የተናገረው ኤልሳቤጥ የተናገረችው በሙሉ እነዚህ ለማርያም የሚሰጧት መልእክቶች በጣም አስደናቂ ናቸው። አሁን ኤልሳቤጥ የተናገረችው ገና የሰላምታሽን ድምፅ ከውጭ ስሰማ በውስጤ ያለው የማሕፀኔ ፅንስ በደስታ ዘለለ፣ እና አንቺ የጌታዬ እናት እንዴት ወደ እኔ ትመጫለች? ማርያም እኮ ወጣት ልጅ ናት እና የጌታዬ እናት ተብላ ስትነገር የተሰማትን ስሜት እና ታስብ የነበረውን ሀሳብ መገመት ትችላላችሁ። እና ያን ጊዜ መንፈስ ቅዱስ በውስጧ ፈንቅሎ ይሄንን መዝሙር ልትዘምር ቻለች። እና ይሄ መዝሙር ምን ተብሎ ይታወቃል? ዘ ማግኒፊካት ተብሎ ይታወቃል። መዝሙር ነው ትንቢትም ነው። እንደዚህ ነው ያለችው ማርያም ከቁጥር 47 ጀምሮ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያዊቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርክት ይሉኛል። ኤልሳቤጥ ጀምራለች። እና ብሩክ የሆነ ብርቱ የሆነ እሱ በእኔ ታላቅ ስራ አድርጓል። ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትቢተኞችን በልባቸው ሀሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ብላ ተናገረች። እና ሶስት ወር ያህል በኤልሳቤጥ ዘንድ ተቀምጣ ዮሐንስ ከተወለደ በኋላ ይመስለኛል ዘጠኝ ወር ሞልቷል። ከዛ ወደ አገሯ እንደተመለሰች የእግዚአብሔር ቃል ይናገራል። በጣም የሚገርም መልእክት ነው። ይሄ በአጠቃላይ የምስጋና ሀሳብ ነው። ነፍሴ ጌታን ታከብረዋለች እና በእኔ የተደረገው ነገር የማይገመት የማይታሰብ ነው። በታሪክ ከዛ በፊት ተደርጎ አይታወቅም። በታሪክ ከዛም በኋላ ተደርጎ አይታወቅም። እና በእኔ ይህንን ነገር አድርጓል እግዚአብሔር። ያደረገው በራሱ ፈቃድ፣ በራሱ ጸጋ፣ በራሱ ኃይል፣ በራሱ ተአምር ነው። ይህንን ሁሉ ነገር ግን ያደረገው ከምን የተነሳ ነው? ከገባው ቃል ኪዳን የተነሳ ነው። እና እኔ የቃል ኪዳኑ መፈጸሚያ መከናወኛ መሳሪያ ሆኛለሁ። ስለዚህ ነፍሴ ምን ታደርጋለች? ጌታን ታከብረዋለች። አመሰግነዋለሁ እግዚአብሔርን። ይሄ ከእውነተኛ አማኞች የሚፈልቅ የሚመነጭ ንግግር ነው። በእርግጥ ይሄንን የማርያምን ጸሎት ወይም ደግሞ መዝሙር የሚባለውን መተንተን ጊዜ የለኝም አሁን። ግን አንዳንድ ነገሮችን ልጠቁማችሁ እችላለሁ። በዓለም ላይ በጣም ክፉ የሆኑ ሰው በላ ዲክታተሮች እና ገዢዎች ተነስተው ነበር እና ሁሉም ተዋርደዋል። ልክ ማርያም እንዳለችው ክፉዎችን በልባቸው ሀሳብ በትኗቸዋል። ገዢዎችን ማንም አይነቀንቀንም ካሉበት ከዙፋናቸው አዋርዷቸዋል። ምናለበት አለበት አሁን በስልጣን ላይ ያሉ ሰዎች የማርያምን መዝሙር ቢሰሙ ማን ባነበበላቸው ማን በነገራቸው፣ ክፉዎችን በልባቸው ሀሳብ በትኗቸዋል። ገዢዎችን ከዙፋናቸው አዋርዷቸዋል፣ ትሑታንን ደግሞ ከፍ ከፍ አድርጓል። ዘረኞችን፣ አመፀኞችን፣ ነፍሰ ገዳዮችን፣ በሰው ሕይወት የሚጫወቱት እንዳለ ሊቀጥሉ አይችሉም። ዛሬም ትቢታቸው አይጣል ነው፣ እግዚአብሔር ግን ይጥላቸዋል። የማርያም ትንቢት ይህንን ነው የሚናገረው ማን ማን ማን ማን ባነበበላቸው ማን በነገራቸው ማን ከታሪክ እያወዳደረ በገለጠላቸው ይህንን ማርያም ተናገረች፣ በምስጋናዋ ውስጥ እውነት ነው። የሮማን ኢምፓየር ያን ጊዜ ይገዛ ነበር፣ ተንኮታኩቷል። የባቢሎን መንግስት የነበረበት ዘመን ነበረ፣ ተንኮታኩቷል። የማንም መንግስት አሁን በኢትዮጵያም ውስጥ በሌላም ሀገር እንደዚሁ ይንኮታኮታል። እግዚአብሔር ክፎችን ከክፋት ዙፋናቸው ላይ ያዋርዳል። ይሄ የማርያም ትንቢት ትክክል ነው፣ በዘመናት ሁሉ የተፈጸመ ነው እና እግዚአብሔርን አለች አመሰግነዋለሁ። ምክንያቱም ቃል ኪዳኑን የሚፈጽም አምላክ ነው። እኔ አሁን ልንገራችሁ፣ ባካችሁ ስሙኝ። እግዚአብሔር የሚባለው አምላክ ቃሉን የሚፈጽም በቃል ኪዳኑ የጸና ታማኝ፣ ለዘላለም ታማኝ ሆኖ የሚኖር አምላክ ነው። ስለዚህ ማሳሰቢያዬ እንደ ማርያም በልባችን እምነት ይኑረን። የእግዚአብሔር ቃል የማይለወጥ፣ የማይገለበጥ፣ የማይሻሻል፣ የማይሻር ነው። ልክ እንደ እግዚአብሔር ቃል ልባችንን በእምነት ብንሞላ እግዚአብሔር በሕይወታችን ይሰራል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ገላቲያ ምዕራፍ 4 ቁጥር 19 ላይ እንደዚህ ብሎ ተናግሯል። ልጆች ሆይ ክርስቶስ በእናንተ እስኪሳል ወይም እስኪገለጥ ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ጌታ ኢየሱስ ክርስቶስ በልባችሁ እንዳለ ሆኖ እስኪታያችሁ ድረስ በእምነት ልክ በማርያም ውስጥ በስጋ እንደተገለጠው ጌታ ኢየሱስ በኛ ውስጥ ደግሞ በመንፈስ እንዲገለጥ፣ በመንፈስ እንዲኖር፣ በእምነት ክርስቶስ በልባችን እንዲኖር የእግዚአብሔር ፈቃድ ነው። ኤፌሶ ምዕራፍ 3 ቁጥር 17 ላይም ሐዋርያው ቅዱስ ጳውሎስ እንዲህ ነው ያለው ምን አለ? ክርስቶስ ኢየሱስ በእምነት በእናንተ ዘንድ እንዲኖር ያስፈልጋል። ቆላሲያስ ምዕራፍ አንድ ቁጥር 27 ላይ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ በጣም አስደናቂ ነው እያለ ሲናገር ታያላችሁ እና የእግዚአብሔር ዓላማ በክርስቶስ ኢየሱስ ያ በማርያም ማህፀን አድሮ የተወለደው በእኛ ውስጥ ደግሞ በመንፈስ በእምነት እንዲኖርና እንዲመላለስ እኛም ዓለምንና ራሳችንን ሰዎችን መስለን ሳይሆን ጌታ ኢየሱስ ክርስቶስን መስለን እንድንኖር የሚጠይቅ አስደናቂ እውነት ነው እና የማርያም እምነት አስደናቂ ነው። የመልአኩ መልእክት አስደናቂ ነው። በዚህ ውስጥ የጌታ ኢየሱስ ክርስቶስ ከድንግል መወለድ ምን ያህል አስፈላጊ እንደሆነም ተናግር ያለሁኝ። እነዚህን ነገሮች በልባችን ብንይዝ የእምነታችን መሰረቶች ይሆኑልናል። እግዚአብሔር አምላክ ይርዳን። ጌታ ይባርካችሁ።